ዶክተር አዳነ ገበያው ካሳ በፕራይሪ ስቴት ኮሌጅ የተቋማዊ ምርምርና እቅድ ዳይሬክተር በቅርቡ ለንባብ ካበቋቸው መጣጠፎቹ አንዱ በኢትዮጵያ የመሰረተ ልማት ስርጭት ፍትሐዊነት ሲፈተሽ የሚል ነው። እየተዛባ ወይም ፍትሐዊነት ያልተላበሰ የመሰረተ ልማት ኢትዮጵያ ውስጥ መኖሩ መንግስታዊ ዳታዎችን አጣቅሰውን ያቀረቡት በጽሁፉ ላይ። ትኩረቶቹም በትምህርት ቤቶች፣ ሆስፒታሎች፣ መንገዶችና ንጹህ የውሃ መጠ ሰጥ ላይ ነው። ይህንን የማድረጉ አላማ ምንድን ነው? ይህንን ለማመላከት ለምን ተነሳሱ? አመሰግናለሁ አቶ ካሳሁን። ይህንን ምርምር እንዲሰራ ወይም ዴታ አናሊሲስ እንዲሰራ ያነሳሳኝ ነገር ብዙ ጊዜ በአገራችን በተደጋጋሚ ፖለቲካ ሁኔታ ይታወቃል። ይሄ ጨፍዋኝ ተጨፍዋኝ ፖለቲካ የሚለው ነገር አለ እና አንዱ እንደጨቆነ ሌላው እንደተጨቆነ ተደርጎ የሚነገር ነገር አለ። እና በዛኝ በሚደረግ ክርክርና ብዙ ጊዜ ፖለቲከኞች በሚያደርጉት ውይይት ወይም ጋዜጠኞች በሚያነሱት ጉዳይ እንዴት ነው ጭቆናው? ማን ምን ያህል ጨቆነ? በምን ይገለጻል? የሚለው ነገር ሲነሳ ላይም በመዝ በአሀት ላይ ተመክዞ ውይይት ሲደረግ አላይም። እና እውነትም ይሄ ነገር እንዴት ነው ይበልጥ ጨቋኝ አለ ከተባለ ጨቆና አካል አለ ወይንም ጨቆን አካባቢ አለ እና እስኪ በእነዚህ በብሄር በተዋቀሩት ክልሎች መካከል የመሰረተ ልማት ስርጭቱን ምን ይመስላል? የተጎዳ አለ ወይ? የጎዳ ወይም ያለአግባብ የተጠቀመ አለ ወይ? እና ይህን በመመለስ ምናልባት ህዝቡ የተሻለ መግባባት ይችላል። በመረጃ ላይ ተመርኩዞ መወያየት ይችላል። እና ሰላምን ማስፈን ይቻላል በዛ መንገድ ምክንያቱም እውነቱ ሀቁ ከወጣ ሰዎች የተሻለ ግንዛቤ ልኑሯቸው ይችላሉ። ምሳሌ ነው። ምንድን ነው አንድ ጊዜ ለዚህ ነገር ያነሳሳኝ በአማራ ክልል ብዙ የዳስ ትምህርት ቤቶች አሉ ሲባል ስሰማን የጥራት ጉዳይ ነው። እንዴት ነው ይሄ ነገር እና በተለያዩ አካባቢዎችም እንዴት ነው። በበልጥ እንግዲህ ላይ ትንሽ ጻርገን መነጋገር የሚገባል። በበልጥ የህወሀት አነሳስ እንደሚታወቀው የአማራ ገዥ መደብ አሁን በሚል እንትን ነው እናንዳንድ አንዳንድ ነፃ ውጪ እንትኖችን ሲዋቀሩ እንደዚ አይነት መነሻ ይዘው ስለሆነ ይሄ ነገር እውነት ነው ወይ ባላቸው መሰረተ ልማት የዛ አካባቢ ህዝብ የበለጠ ተጠቃሚ ሆነዋል የሚለውን ለማየት ነበር የሞከርኩት እና በዛ ላይ ተመስርቼ ተጨባጭ የሆነ መልስ ለማግኘት ነው ሞከር ያደረኩት። እና ምንድነው እንግዲህ ይሄ እንደዚ አይነቱ በመረጃ ላይ ተመርቶ የሚደረግ ውይይት ግልጽነትን የግልጽነት ባህል ተጠያቂነትን በመንግስት ዘንድ ሊያሰፍን ይችላል። እንደዚሁም በፖለቲከኞች መካከል በሀቅ ላይ ተመርኩዘው መወያየት ከለመዱ የተሻለ ሰላም ይኖራል። ዝም ብሎ አይነት ምትርክ አይሆንም። በጀት ክፍፍሉም ቢሆን ተገቢ በሆነ መንገድ፣ ፍትሀዊ በሆነ መንገድ የበጀት ክፍፍል እንዲኖር ይረዳል። በክልሎች መካከል መልካም ግንኙነትን ይረዳል። እንደዚሁም ደግሞ አንዳንድ የጽንፍ የረገጡ የጎሳ ፖለቲከኞች የሚያራምዱትን እነሱንም ደግሞ ትንሽ ማስታገስ የሚቻለው እውነቱን በማሳየት ነው። ሀቁን ምድር ላይ ያለውን ሀቁ በማሳየት ለምሳሌ አሁን ብዙ ጊዜ የሚነገር ነገር አለ። በኢትዮጵያ አምሳ መቶ ኦሮሞ ህዝብ ነው እና አንዳንድ እንደዛ እያሉ ይላሉ። ግን ዳታው የሚያሳየው እንደዛ አይደለም። የዛ የዛ አይነት ነገሮችን ለህዝብ ብጭ አድርገው ማሳየት የተሻለ መግባባት ያመጣል እንደገና የተጎዱ አካባቢዎች ካሉ የተሻለ የመሰረተ ልማት እርዳታ እንዲኖር ወደነሱ መንግስት ሰጥቶር ማድረግ የሚቻለው መንግስት ይህንን ነገር ከህዝቡ ብዛት አንጻር ዝም ብሎ ቁጥሩን መልቀቅ ሳይሆን ከህዝቡ ብዛት አንፃር ፕሮፖርሽን ይህን ያህል ፐርሰንት የሀገሪቱን ህዝብ የያዘው ይህን ያህል ፐርሰንቱን መንገድ አለው፣ ይህን ያህል ፐርሰንቱን የኤሌክትሪክ ድርጅት አለው እያለ ቢያወጣ በህዝቡ መካከል ሰላምን ለማስፈን ይረዳል። መንግስትን ተጠያቂነቱን በተሻለ አድርጎ ሊያሳይ ይችላል ከሚል ተነስቼ ነው። የጨቋኝ ተጨቋኝ ነገር አንስተዋል። አሁን በርግጥ አንዱም ወደ ስልጣን መረማመጃ የነበረው የዚ አይነቱ ትርክቶች ነበሩ። በኢትዮጵያ ውስጥ በሌሎች ወገኖች እይታ ከቶንም በጎሳ የተመራ የጨቋኝና ተጨቋኝ ነገር ሳይሆን ኢትዮጵያ ውስጥ የነበረው ብሔራዊ ጭቆና ነው። ስልጣን ላይ የመጣው መንግስት ማንም ይሁን ማን ሁሉንም እኮና ውስጥ ያደርጋል እንጂ ከ28 ዓመት በፊት በነበሩት ጊዜያቶች ውስጥ በጎሳ የተሰየመ ወይም ደግሞ አንዱን ከአንዱ አበላልጦ የሚጭ ቆን አገዛዝ አልነበረም። የአገዛዝ ስርዓቶቹ ሁሉም የራሳቸውን መንግስታዊ ጥቅም ከማስ ጥበቃ አኳያ ብሔራዊ ጭቆና ብቻ ነበር የሚል መከራከሪያ ነው ያለው። እርሶ የሚያምኑት በየትኛው መንገድ ነው? አሁንም የዚህ አይነቱ የጎሳ ፖለቲካ ውስጥ በተፈጠረው የአንዱ ጎሳ የበላይ አንዱ በታች በሚል ሆነ ወይ? ኢትዮጵያ ውስጥ የነበረው ብሔራዊ ጭቆና ነበር። አሁን ያንን ትተን አስተሳሰባችንን ወደ ብሔራዊ ነት ወደ ኢትዮጵያዊነት ከፍ ወዳለው ደረጃ ወስደን በዛ መልክ ለሁሉም ፍትሐዊ የሆነ የመሰረተ ልማት ስርጭት እናካሂድ ነው ወይስ ጎሳዎችን በቁጥራቸው ልክ እያመጣጠንን መብራቱንም ውሃውንም በጎሳው መስፈርት እየለካን እንስጥ የሚል ነው የእርሶ? አታይ ወይ መሳሰብ እዚህ ላይ እንደምን ነው? በጣም ጥሩ ጥያቄ ነው አቶ ካሳሁን። እንዳውም ወደ መጨረሻው አካባቢ ገልጸዋለው እየታሰብ አንዱ ምንድነው ይሄ የጎሳ አከላለል የኢትዮጵያን ሕዝብ በጎሳ ከፋፍሎ መሬቱንም እንደዚህ ለጎሳ ከፋፍሎ ማከፋፈል እና ማለት ብዙ ችግር እያመጣ ነው። ለምሳሌ የስነ ህዝብ ፖሊሲ በአግባቡ ማውጣት አንችልም። የህዝብ ቆጠራ በአግባቡ ማድረግ አይቻልም። እንደዚህ አይነት አጉል በብሔረሰቦች መካከሉ ጥረት ተፈጠረበት እና በእርግጥ እንደዚህ ጎሳ ፖለቲካ የሚያምኑት ሰዎች በግልጽ አይናገሩትም። ፖለቲካሊ ከሬክት ለመሆን ይመስላል እንጂ የተወሰነ ብሔረሰብ የሚባል ጎሳ ጨፍኖ ናል አይነት ነገር ነው አካሄዱ እና አሁን ለምሳሌ የህወሀት ማንፌስቶ መጥቀስ ይቻላል የአማራ እንትን ነው የሚለው ያው የጨቋኝ አማራ ምናምን የሚል ስ እንትን አለ። እንደዚሁም ለምሳሌ የአቶ መለስ ዜናዊ በአስራ ዘጠኝ ዘጠና ስልጣን ከመያዛቸው ከአንድ አመት በፊት ፖል ሄንዝ ጋር ባደረጉት ቃለ መጠይቅ እንደዚህ እንዲያውም ሰውየው በግብ ጠይቋቸው ነበር። አማራዎች ከአንተ ጋር እየተዋጉ አደለም ወይ ከአንተ ጋር ሆነው ለምንድን ነው የአማራ ጭቆና የአማራ የምትለው ምናምን ሲለው እንዲያውም የሾ አማራ አለ ደግሞ መልሶ እና የዚህ አይነት እንትን አለ። በግልጽ እንደገና ከዛም በኋላ የተደረገው ነገር ስልጣን ላይ ከወጡም በኋላ ያን የሚያሳይ ነው። ለምሳሌ አሁን በክልሎች መካከል ያለው እንደሚታወቀው አንዳንድ አካባቢዎችን ወስዶ ወደ ትግራይ ማድረጉ ያያት ሲታይ በትክክልም የዚ አካባቢ ሕዝብ ይበድለናል የሚል እንትን፣ ግን በአሃዛዊ መረጃው የሚያሳየው በተቃራኒ ነው። በንጉሱ ጊዜ እንኳ የነበረውን መረጃ በምናይበት ጊዜ ዩኒቨርሲቲ የሚገቡ ተማሪዎችን ቁጥር ለማየት ሞክሬያለሁ። በዛን ጊዜ የትምህርት ሞክሬያለሁ ትግራይ የሚባለው በዛን ጊዜ ትግራይ ክፍለ ሀገር እንዲያውም ከአማራው የተሻለ ተጠቃሚ ነበር። ሌላም ሰው እንደዚሁ መቀሌ ዩኒቨርሲቲ የሚሰሩ አስተማሪ እንደዚሁ ምርምር አድርገዋል። እሳቸውን ግኝት በሆስፒታሉ፣ በትምህርት ቤቱ ሲታይ እንዲያውም ትግራይ የተሻለ ተጠቃሚ ነበር። እና እውነትነት የለውም። በተጨባጭ መረጃ ሊጠቀስ የሚችል አይደለም ግን ያን ነገር ያው ሰውን እርስ በርስ ለመከፋፈል እና ስልጣን ለመያዝ ተጠቅመውበታል። የዚህ አይነቱ ስር የኔ አቋም ምንድን ነው? ይሄ የጎሳ አከላለልና አሰራር ኢትዮጵያን የበለጠ ችግር ውስጥ እየከተታት ነው ነበር። ብዙ የማያስፈልግ ጦርነት እየተከፈተ ሰዎች እያለቁ ነው። ሕዝቡን እርስ በርስ እንዳይተማመን፣ ሕዝቦች መካከል ጥርጣሬ እንዲኖር፣ ሰላም እንዳይኖር ያደረገ መጥፎ እንትን ነው። እንደገና አገሪቱ ብሔራዊ የሆነ አገር አቀፍ የሆነ ዘለቄታ ያለው የኢኮኖሚ እድገት ለማምጣትና የኢኮኖሚ እቅድ አውጥታ ወደፊት ለመንቀሳቀሱ እንኳ የማያስችል አይነት አከላለልና የአስተዳደር እንትን ያለው እና እኔ በጎሳዎች መካከል ያለው መሰረተ ልማት ይሰራጭ ሳይሆን ፍትሐዊነትን፣ ማለትም እንደዛ አይደለም። በጎሳ ተከፋፍሎ ሳይሆን ፍትሐዊነት ማለት ለአጭር ሰው ረጅሙ መሰላል ስጠው አይነት ነው የሚሉት። በፍትሐዊነት ምን ማለት ነው? ለረጅሙ ሰው አጠር ያለው መሰላል ስጠው፣ ለአጭር ሰው ረጅሙ መሰል አልፍጠው አይነት ነገር ነው እና ብዙ ጉዳዮች ሊታዩ ይገባል። ስለ ፍትሐዊነት ስናወራ እና ይሄ አሰራሩ የጎሳ አፈላለሉ ሀገራችን ብዙ ነገር ስ ውስጥ እየከፈሰ ነው። ግን የጎሳ ፖለቲከኞቹ እውነቱን እያወቁ ይመስላል አንዳንድ ጊዜ የሚወቅሱት አካባቢ እንዳልተጠቀመ እያወቁ ነው የሚናገሩት ለማለት ፈልጌ አሃዛዊ መረጃ ስብስቦ ግኝት ምን አይነት የመሰረተ ልማት ስርጭት ፍትሐዊ ጉድለቶች ወይም ሚዛናዊነቶች ወይም አላግባብ ተጠቃሚነቶችን ማመለከት ችሏል? ግኝቶ ምንድን ነው? አመሰግናለሁ። አቶ ካሳሁን አንድ ነገር እንደው ቀደም ማርጌ መናገር የሚገባኝ የኢትዮጵያን ሕዝብ እንዳልኩ በጎሳም ከልሎ ይሁን በሆነ ጂኦግራፊክ ክልልም ከልሎ ቢሆን አንዱን ከአንዱ እያወዳደሩ ተጠቅሟል የተጠቅሟል ይሄ ተጎድቷል ብሎ ማለት ከባድ ነገር ነው። ትንሽ ለአእምሮ ደስ የሚል ነገር አይደለም። ምክንያቱም የኢትዮጵያ ሕዝብ ጎሽ ነን በአጠቃላይ እና በሌላ ሀገር ብዙ ነገር ልማላል የሚገባሉ ሆኖም ግን ያለውን ምትን በምናይበት ጊዜ እኔ ምንድን ነው ይህን ነገር አስፈላጊነቱ የታየ በፖለቲካ ውስጥ ያለውን ምስቅልቅል ይሄ እርስ በርስ መያያዝ መወነጃጀል ይሄ ተበድሏቸኋል እንደዚህ ሆነናል የሚለውን ለማሳየት ያህል ነው እንጂ ያን ያህል አስደሳሽ ነገር ሆኖ አይደለም፣ ከፋፍሎ ማየት። ሆኖም ግን ለማየት ሞክሬያለሁ። የትምህርት ቤቶችም ስርጭት ለማየት ሞክሬያለሁ። ከህዝቡ ብዛት አንጻር ነው ይሄ እንግዲህ ያደረኩት ከሁለት ሺህ ሰባት ሴንሰስ የሁለት ሺህ ሰባት በፈረንጆች የህዝብ ቆጠራ በእሱ ላይ ተመርኩዤ ነው። በሁለት ሺ ሰባት የህዝብ ቆጠራ መሰረት እያንዳንዱ ክልል ምን ያህል የኢትዮጵያን ህዝብ ይዟል በፐርሰንት እና ካለው መሰረተ ልማት ደግሞ ለምሳሌ ከትምህርት ቤቶች ምን ያህሉን ፐርሰንት ነው ለምሳሌ የአማራ ክልል፣ የኦሮሚያ ክልል የያዘው የሚለውን ማየት የሁሉንም ክልሎች ትምህርት ቤታቸውን፣ የሆስፒታል አልጋዎችን፣ ሆስፒታሎችን፣ መንገድ፣ እንደዚሁ የትምህርት ቤቶች የኤሌክትሪሲቲ ስርጭት ለማየት ሞክር ያለው አጠቃላይ የኢኮኖሚ ድህነቱንም እንደዚሁ ወርልድ ባንክ ከኢትዮጵያ በተደረገ ሰርቬይ እያደረገውን ምንትን ለማየት ሞክሮ ያለው ከዓለም ባንክ ታወጣው ያው ያም ከኢትዮጵያ መንግስት ነው የመጣ ሁሉ እንዳታ እዚህ ላይ የሚነግሩት ከኢትዮጵያ መንግስት ነው። አሁን ለምሳሌ በዓለም ባንክ ቅርብ ጊዜ ነው የወጣው ይሄ ሪፖርት ሁለት ሺህ ሀያ ከፍተኛ ድሃ ቁጥር የሚኖርበት ክልል ቢኖር ያማራው ክልል፣ ከዛ ቀጥሎ የደቡብ ህዝቡ ካሉት፣ ዝቅተኛ የድሃ ፕሮፖርሽን ወይም ቁጥር ያለው ኦሮሚያ ነው። ኢትዮጵያ ሶሾ ኢኮኖሚክ ሰርቬይ ከሚባለው ዳታ ወስደው ወርልድ ባንክ ያወጣ ነው። ከዛ በፊት ግን አንድ ትንሽ ቀደም ብዬ መናገር የሚገባኝ አንዱ ትልቁ ደግሞ ይህን ጉዳይ ሲታይ ከበድ የሚያደርገው የህዝብ ቆጠራው ጉዳይ ነው። የህዝብ ቆጠራው ጉዳይ በሚታይበት ጊዜ በጣም አንፌር የሚመስል ነገር ይታያል። ለምን ሶስት የህዝብ ቆጠራዎች ኢትዮጵያ ውስጥ ተካሂደዋል በአስራ ዘጠኝ ሰማንያ አራት በአስራ ዘጠኝ ዘጠና አራት በፈረንጆች እና በሁለት ሺ ሰባት በፈረንጆች እና በዛን ጊዜ ለምሳሌ በአስራ ዘጠኝ ሰማንያ አራት በደርግ ጊዜ የተካሄደው ሴንሰስ ነው። በዛ ሴንሰስ በምናይበት ጊዜ የኦሮሞና የአማራ ኤትኒክ አማራ ማለት ቦሳ ሲታይ ኦልሞስት እኩል ነበር እኩል ነበር። እንደውም በሚነገር ቋንቋ ሲታይ ትንሽ አማራው ይበልጣል እና በየክፍለ ሀገሮችም ያለውን ዳታ ለማሳየት ሞክሩ ያለው አንድ ስላይድ አለኝ። ያን በምናይበት ጊዜ እንደገና በአስራ ዘጠኝ ዘጠና አራት በተደረገ ህዝብ ቆጠራ የአማራው ህዝብ በጣም አንሶ ይታያል። በአስራ ዘጠኝ ዘጠና አራት በተደረገው ለምሳሌ በኤትኒሲቲ ሲታይ የዚያን ጊዜ አንድ ፐርሰንት እንኳ ልዩነት አልነበረውም። በደርግ ጊዜ በዘጠና አራት በተደረገው በኢህአዴግ የሁለት ፐርሰንቴጅ ፖይንት ልዩነት አመጣ። በሁለት ሰባት ግን ወደ ስምንት ፐርሰንቴጅ ፖይንት የሚሆን ልዩነት አመጣ እና የአማራው ፐርሰንቴጅ እያነሰ፣ የኦሮሚያ እየበዛ ሄደ። ያ ነገር ለምን ሆነ የሚለው ትልቅ ጥያቄ ነው። ምንድነው አንዱ የሚሉት የህዝቡ ብዛት ወይም የመባዛት ሬቱ በጣም ዝቅተኛ ሆኗል፣ ለአማራ ክልል በልስ ኢትዮጵያ ውስጥ ካሉት ክልሎች ሁሉ ዝቅተኛው አንድ ነጥብ ሰባት በዓመት ነው የሚያድገው ነው የሚሉት የሀገሪቱ በሁለት ነጥብ ስድስት ያ። ለምንድን ነው ይህን ነጥብ ለማምጣት የሞከርኩት፣ ይሄ አጨቃጫቂ በሆነው ህዝብ ቆጠራ ላይ ተመረኩዤ ነው። እንዳውም ይህንን ዳታ የተነሰንኩት ያም ሆኖ በዚህ በሁለት ሰባት ያው አንዳንዶች ሶስት ሚሊዮን ሰው ቁጥር የጎደለ እንደሆነ ያሳያሉ። ምክንያቱም ሲታይ ይሄ ስታቲሲያኖች ይህን ዳታ ሲተነትኑት ካለፈው ተነስተህ በምትንዳ ከዘጠና አራት እስከ ሁለት ሰባት እንኳን በሚታይበት ጊዜ ቢያንስ ወደ ሶስት ሚሊዮን አካባቢ ህዝብ የጎደለ ይመስላል አማራ አካባቢ እና ያንን ይዘን በምናይበት ጊዜ ሳሌ የሁለተኛ ደረጃ ትምህርት ቤቶችን ቁጥር ብነግርህ የአማራው ክልል በህዝቡ ፕሮፖርሽን ለማግኘት ወደ ሶስት መቶ ዘጠኝ አዲስ ትምህርት ቤቶች መገንባት አለበት። ይሄ እንግዲህ በሁለት ሺህ አስራ አንድ በኢትዮጵያ ጣጠር ትምህርት ሚኒስቴር የዋጣው ዳታ ነው። የኦሮሚያ ክልል ግን ወደ ዘጠና የሚሆን ተጨማሪ ትምህርት ቤቶች አሉት። ሰምተዋል ወይም፣ ሀገሪቱ ውስጥ ካሉት ትምህርት ቤቶች አስራ አምስት በመቶ ያሉት አማራ ክልል ሲሆን ወደ ሰላሳ ዘጠኝ በመቶ ያሉት ኦሮሚያ ነው። ይሄ ልዩነት ትልቅ ልዩነት ነው ለማለት አይደለም፣ ያን ያህል አንዱ በጣም ተጠቅሞ ሌላውን ተጎድቷል ሳይሆን፣ ግን ከሚነገረው ነገር እንደውም ተቃራኒ መሆኑ ነው። እንትን የሚለውን አንዳንዶች በጣም ተጎድተናል ምናምን ይላሉ። ግን አሁን ጊዜ የተጎዳው ነው የማያው ኦልሞስት በሁሉም ነገር የተጎዳው ነው ያገኘሁት የአማራው ክልል እና በትምህርት ቤቶች እንደዚሁም በውሃ ስርጭት ተወስሳል። ደግሞ የሶማሌ ክልል የተጎዳ መሆኑን እናያየው። አንዳንድ ጊዜ ለመንገር ትንሽ ሰው የማይደፍረው ደግሞ የትግራይ ክልል የተሻለ ሆኖ ነው የተገኘው። ለምሳሌ በመንገድ ብዛት በሚታይበት ጊዜ ከእጥፍ በላይ ነው ያለው መንገዱ ከህዝብ ብዛት አንጻር ሲታይ የሆስፒታል አልጋ ቁጥር ትግራይና የአማራ ክልል ኦልሞስት እኩል ነው። እንግዲህ ህዝቡን ብዛት ነው ማየት ይቻላል። ትግራይ የሀገሪቱን የሀገሪቱን ስድስት በመቶ ህዝብ ሲይዝ የአማራው ክልል ወደ ሀያ አራት በመቶ የሀገሪቱን ህዝብ ነው የያዘው። ዳታው የሚያሳየው የተሻለ ተጠቃሚ እና ይሄ አንዳንድ ጊዜ ሰው ደፈር ብሎ መናገር ስለሚፈራ ነው እንጂ በሁሉም ሜጀር በሁሉም መመዘኛዎች ባየው ዳታ የትግራይ ክልል የተሻለ ሆኖ ነው ያለ። አማራው ክልል፣ የሶማሌው ክልል የተጎዳ ነው። ይሄ ነገር ደግሞ የሆነው አሁን በኢህአዴግ ብቻም ሳይሆን ድሮም ጀምሮ የተጎዳ አካባቢ። የትምህርት ቤት ተሳትፎን ለማየት ሞክሬያለሁ። እንደዚሁ በትምህርት ቤት ኤሌክትሪሲቲ ያላቸውን በሚታይበት ጊዜ አገላለጽ ምናልባት አይመችም፣ ሬዲዮ ስለሆነ ነው እንጂ ለምሳሌ ሀገሪቱ ውስጥ ካሉት ኤሌክትሪሲቲ ካላቸው አንደኛ ደረጃ ትምህርት ቤቶች አስራ ስምንት በመቶ አማራ ክልል ሲሆን አርባ በመቶ ወይም ሰላሳ ዘጠኝ በመቶ ኦሮሚያ። እዚህ የትምህርት ቤቶች ኤሌክትሪክ ብቻ ሳይሆን እዛ ትምህርት ቤቶች ዙሪያም እንደዚህ ኤሌክትሪሲቲ ያለ መሆኑን ይጠቁማል። ይሄ ከትቻንትን ባይል በሀገሪቱ እና የውሃ ስርጭትም በምናይበት ጊዜ እንደዚህ ከሚገባው በላይ አላገኘም። ለምን ይቅርታ፣ አማራ ክልል የሚባለው ላይ ለምንድን ነው ያተኮርኩት? ብዙ ጊዜ ጭቅጭቅ ያለው አማራ ክልል፣ ኦሮሚያ፣ ትግራይ እነዚህ ናቸው። እንግዲህ ፖለቲከኞቹ እርስ በርስ የሚጨቃጨቁት እና አንደኛ የህዝብ ብዛቱ ብዙ ጊዜ በሚነገረው በአደባባይ ትክክል አይደለም። ሴንሰሱ አጨቃጫቂ ነበር። አሁን እንደገና በጀት በዚህ ላይ ተመርኩዞ የሚሰጥ ስለሆነ በዚህ ህዝብ ብዛት ተብሎ ስለሚሰጥ ን ብዙ የተዛባ ነገር ያለ ይመስለኛል። ይሁን እንደላነሱት በተለይ የዚህ አይነት የመሰረተ ልማት የፍትሐዊነት በሚኖርበት ወቅት እነዚህ አይነት ነገሮች ወዴት ሊያመሩ ይችላሉ? ያንንስ ለመክላት ምን መደረግ አለበት ይላሉ? የእርስዎ አማራጭ የመፍትሄ ምክረ ሀሳብ ምን ይሆናል? የመጀመሪያው ነገር እንደዚህ አይነቱን አሃዛዊ መረጃ ለህዝብ ግልጽ አድርጎ መወያት ያስፈልጋል። ለእውነት ዝም ብዬ የማምንበት ነገር የኢትዮጵያ ሕዝብ እውነቱ ቢገለጽለትና በእውነት መወያየት ሲጀምር ብዙ ችግር የሚኖርብን አይመስለኝ ለምሳሌ አሁን ቅድም እንዳልኩ የኦሮሚያ አካባቢ ያለው ወደ ሰላሳ ስድስት አራት ሰባት በመቶ የሀገሪቱን ሕዝብ ነው የያዘው። አንዳንድ ፖለቲከኞች ሃምሳ በመቶ የኢትዮጵያ ሕዝብ ኦሮሚያ ነው እና ሰው ያን ነው የሚመስለው እ ግማሽ ከሆን የሀገሪቱን ግማሽ ማግኘት አለብን የሚል ስሜት እንዲፈጠር ማለት ያን ከየት አምጥተው እንደሚናገሩ አይገባኝም እና እውነቱን ማሳየት አለበት። መንገድ ቁጥር ሲያወጣ ደግሞ ከህዝቡ ብዛት አንጻር ይህን ያህል ፐርሰንት የያዘው ክልል ይህን ያህል ፐርሰንት ትምህርት ቤቶች አሉ ካሉ ትምህርት ቤቶች ይህን ያህል ፐርሰንቱ፣ መንገዱም ውሃውም እንደዚህ ነው እያለ ቢያወጣ አንደኛ ህዙ እርስ በርሱ ይተዛዘናል እኮ ሰው። አሁን ለምሳሌ ሶማሌ ክልል ሆስፒታል ሳይኖር አማራ ክልል ሆስፒታል ይኖር የሚል ው በጣም ያስተሳሰብ ጉለት ያለበት ሰው ካልሆነ በስተቀር እንደዛ መሆን እና ይህን እውነት አውጥቶ መወያየት። ሁለተኛ ይሄ የዘር ነገር ዛሬ አንዱ ቢጠቀም ለምሳሌ እንደምንም አድርጎ በጉልበትም፣ በምንም በየት ያለ ጥቅም አመጣለሁ ቢልም እነዚ መልሶ ችግር ውስጥ ነው የሚጥለ። ሰው መዋያየት አለበት። መንግስት እንደገና መሬትን ብቻ እንደ ሪሶርስ ማየት የለበትም። የሰው አእምሮ ነው ትልቅ እድገት የሚረዳው። አሁን ስለ ያደጉ ሀገሮች የሰለጠነ ሰው ሀይስ ስላላቸው፣ እንደዚሁ አዳዲስ ነገሮችን ፈልሰት የሚችሉ መስራት የሚችሉ የሰው ልጆች ስላሏቸው ነው እንጂ ያደጉት ተፈጥሮ ሀብት ብቻ አይደለም እና የትኛው አካባቢ ላይ ምን እናደርግ የትኛው ክልል ምን ብንሰራ የተሻለ ውጤት እናመጣለን፣ የሚለውን መንግስት እያቀደ በዛራ ማለት ነው። ሀገሪቱን በአጠቃላይ እያየ የተፈጥሮ ሀብቱም እንዳይጃባ በዛ መንገድ መቀጠል ነው ያለበት እና ቁጡን ግን የማንኛቸውም የመንግስት መስሪያ ቤቶች የሚኒስትሩ መስሪያ ቤቶች እንዲህ ዓይነቱን ችግር ለህዝብ ተአማኝ በሆነ መንገድ፣ ግልጽ በሆነ መንገድ፣ በሚታይ መንገድ ማውጣት አለባቸው። በጋዜጦችም ደግሞ ስም እየዋጡ ህዝብ እንዲያየው ቢያደርጉ በሰው መካከል ከክልሎች መካከል ሰላም ይፈጠራል። ፖለቲከኞችንም ቻሌንጅ ማድረግ ይቻላል። ጋዜጠኞችም ደግሞ ሳሊ ያለሆነ ነገር ነው ሲናገር ቻሌንጅ ሊደረግ ይገባል። ምን ማለት ነው መልሰው ልጠይቀኝ ይገባል። ይህን ከየት አመጣኸው እንዴት እንደዚህ ልትልቻል ማለት መጀመር አለበት። ያ ካልሆነ ሰዎች ያገኙትን ነገር ብቻ በአደባባይ ለፍልሰው ይሄዳሉ። ሌላው ሰው ግን ችግር ውስጥ የሚገባው እንዲጋደለው ሌላው በብቶ ማደር የሚያቅሰው ወጣት ነው እና ግልጽነት መኖር አለበት። እና እነዚያ አሃዞች ደግሞ ለአገሪቱ ኢኮኖሚ እድገት ስብድ በጋራ ለማውጣት አገልግሎት ላይ መዋል አለባቸው የሚል አሳብ ነው ያለው። ዶክተር አዳነ ገበያው ካሳ በፕራሪ ስቴት ኮሌጅ የተቋማዊ ምርምርና እቅድ ዳይሬክተር፣ ስለ ቃለምልልሱ እናመሰግናለን። በጣም ነው የማመሰግነው አቶ ካሳሁን ስለተሰጠኝ ዕድል፣ እግዚአብሔር ይስጥልኝ።